የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት በነ አቡበከር አህመድ የክስ መዝገብ የጥፋተኛነት ውሳኔ በሰጠባቸው አስራ ስምንት ተከሳሾች ላይ ከሰባት እስከ ሀያ ሁለት ዓመታት የሚደርስ የጽኑ እስራት ቅጣት ፈረደ። ፍርድ ቤቱ ጥፋተኛ ያላቸውን እነዚህን ሰዎች ከመሠረታዊ የሲቪልና ፖለቲካዊ መብቶቻቸው ለአምስት ዓመታት ያህል እገዳም ጥሎባቸዋል። ዘጋቢያችን መለስካቸው አመሃ የፍርድ ቤቱን ሂደት ተከታትሎ የላከው ዘገባ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ቀደም ሲል በሰጠው ቀጠሮ መሠረት ዛሬ በእነ አቡበከር አህመድ መሐመድ የክስ መዝገብ በሽብር ወንጀል በተከሰሱት 18 የሙስሊሙ ህብረተሰብ መፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ላይ ከ7 እስከ 22 ዓመት የሚደርስ ጽኑ የእስራት ቅጣት ጥሎባቸዋል። ፍርድ ቤቱ በፍርድ ሐተታው እንዳመለከተው ጥፋተኛ ያላቸውን 18 ተጠርጣሪዎች ሲቀጣቸው በአራት ከፍሏቸዋል። በሽብር ወንጀሉ ተሳትፏቸው መሪዎች ናቸው ያላቸውን አቡበከር አህመድ አህመድን፣ ጀበል ያሲን ኑሩ እና ከሚል ሸምሱን እያንዳንዳቸው እጃቸው ከተያዘበት ዕለት ጀምሮ በሚታሰብ የ22 ዓመት ጽኑ ሥርዓት እንዲቀጡ ወስኖባቸዋል። ፍርድ ቤቱ ከመጀመሪያዎቹ ቀጥሎ ለጥፋታቸው ክብረት የሰጠው በድሩ ሁሴን፣ ሳቢር ይርጉ መሐመድ አባተ፣ አቡበከር አለሙና ሙኒር ሁሴንን ደግሞ እያንዳንዳቸው እጃቸው ከተያዘበት ዕለት ጀምሮ በሚታሰብ የአስራ ስምንት ዓመት ጽኑ ስርዓት እንዲቀጡ ወስኖባቸዋል። እያንዳንዳቸው የአስራ አምስት ዓመት ጽኑ ስርዓት የተፈረደባቸው ሼህ መከተሙሄ አህመድ ሙስጠፋ፣ ሼህ ሰኢድ አሊ፣ ሙባረክ አደምና ካሊድ ኢብራሂም ናቸው። ሙራድ ሽኩር ኑሩ ቱርኪ፣ ሼክ ባህሩ ዑመር እና የሱፍ ጌታቸውን እያንዳንዳቸው በሰባት ዓመት ጽኑ እስራት እንዲቀጡ ፍርድ ቤቱ ፈርዶባቸዋል። ፍርድ ቤቱ ውሳኔውን በሚያሰማበት ወቅት ሁሉ ታሳሪዎቹ አላህ አክበር በማለት በከፍተኛ ድምፅ በማመስገን እጆቻቸውን ይሳሳሙ ነበረ። የእስረኞቹ ቤተሰቦች ወይም ወዳጅ ዘመዶች እንደሆኑ የሚገመቱ የችሎቱ ታዳሚዎች ደግሞ ሲያለቅሱ ተስተውሏል። ፍርድ ቤቱ ቀደም ሲል የጥፋተኝነት ውሳኔ ሲያስተላልፍ ለሁለቱም ወገን ማለትም ከሳሽ አቃቢ ሕግና ተከሳሾች የቅጣት ሀሳባቸውን በአስር ቀን ውስጥ እንዲያቀርቡ ትእዛዝ ሰጥቶ ነበረ። አቃቢ ሕግ በትእዛዙ መሠረት ያቀረበ ቢሆንም ተከሳሾቹ ግን ተጨማሪ ጊዜም ተሰጥቷቸው የቅጣት ማቅለያ ሀሳብ እንዳላቀረቡ ፍርድ ቤቱ ገልጿል። ፍርድ ቤቱ በሰጠው ውሳኔ መሠረት ከስራ ቅጣቱ በተጨማሪ የእስር ጊዜያቸውን ፈጽመው ከወጡ በኋላ የመምረጥና የመመረጥ መብታቸው በየትኛውም ቦታ ዋስ ወይም ምስክር እንዳይሆኑና ከመሳሰሉት የሲቪልና ፖለቲካዊ መብቶቻቸው ለአምስት ዓመት የሚቆይ እግድ ጥሎባቸዋል። አቃቢ ሕግ በአቡበከር አህመድ የክስ መዝገብ ከሁለት ዓመት በፊት ጀምሮ በሽብር ድርጊት ክስ የመሠረተባቸው 29 ሰዎችና ሁለት ድርጅቶች ነበሩ። የአቃቢ ሕግ ምስክሮች ከተሰሙ በኋላ ፍርድ ቤቱ በሰጠው ብይን መሠረት አስር ተከሳሽ ግለሰቦችና ሁለት ድርጅቶች መከላከል ሳያስፈልጋቸው በነጻ አሰናብተዋቸዋል። ይሁንና አቃቤ ሕግ በሃያምስተኛ ተከሳሽ አሊ መኪ ላይ ባቀረበው የይግባኛ ቤዛ ምክንያት በሌሉበት የዐሥራ አምስት ዓመት የሥራት ቅጣት ተጥሮባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ